voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። በኢትዮጵያ ድርቅ በተከሰተባቸው አካባቢዎች የሚገኙ ነዋሪዎች ሁኔታቸው አሳሳቢ ደረጃ ላይ መድረሱን ይናገራሉ ከብቶች በጣም በጣም አስቸጋሪ ሁኔታ ላይ ነው ዝናብ የለም ምንም ነገር የለም በጣም የምትሰጠው ነገር ብዙ ኦልሬዲ እያለቁ ነው በ መጣም የሚያስፈር እኮ ሁኔታ ላይ ነው ያለው ነው ረሀብ አለ የእንስሳት እልቂት አለ ከፍተኛ ነው ብለን እንገምታለን የእኛ ሰዎች እንዴት እንደሚገምቱ አናውቅም ዘገባለን ማንኛውም የኢትዮጵያ ህዝብ አሰፋን የሚወድ ሁሉ ለቀብሩ ስነ ስርዓት ላይ እንዲገኝልን የሐዘናችንም እስካሁንም ተካፋይ ነው። እዛማ ያለው የኢትዮጵያ ኮሚኒቲ ያደረገልንን ነገር ሁሉ እናውቃለን። በጣም በጣም በቤተሰብ ስም የማመሰግ ነው። ወይዘሮ እመቤት አሰፋ የህግ ባለሙያው የፖለቲካ እና የሥነ ጽሑፍ ሰው የአቶ አሰፋ ጫቦ ልጅ ናቸው። አጭር ቃለ ምልልስ ይዘናል። የሥነ ፈለክ ጠቢቡ ፕሮፌሰር ለገሰ ወትሮ ሰሞኑን አርፈዋል። ካንበሳው መንጋጋ ለጣር ተጣር ነበር። በፕሮፌሰር ለገሰ ወትሮ ተጽፎ በዘማሪ አዲሱ ወርቁ ከተዘመረ መዝሙር የተቀነጨበ ነው የሰማችሁት። አጠር ያለ ዘገባ ይዘናል። የፕሮግራሙ አዘጋጆችና አስተናጋጆቻችሁ ጽዮን ግርማና ሶሎሞን አባተንን። ጤና ይስጥልን። እንደምናመሻችሁ እሁድ ሚያዝያ 22 2009 ዓ ም አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ። ለምሽቱ ዜናዎች ሄኖክ ሰማእግዚር ነኝ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሰሜን ኮሪያ ተጨማሪ የኒውክሌር ሙከራ የምታደርግ ከሆነ ጥቅስ ደስተኛ እንደማይሆኑ ገለጹ። ሙከራው ከተከናወነ ለስድስተኛ ጊዜ መሆኑ ነው። ሚስትር ትራምፕ አክለውም የቻይናው ፕሬዚዳንትም በሙከራዎቹ ደስተኛ እንደማይሆኑ ተናግረዋል። ትራምፕ ለሲቢኤስ ቴሌቪዥን የሳምንቱ ጉዳዮችን ለሚተነትነው ፌስ ኦፍ ደ ኔሽን ዝግጅት ሲናገሩ የቻይናውን ፕሬዚዳንት ሺጂንፒንግ የተከበሩ ሰው ብለዋቸዋል። ፒዮንግ ያንግ የምታደርጋቸው ሙከራዎች ቤጂንግና ዋሽንግተንን እንደማያስደስቱ አስረድተዋል። ሰሜን ኮሪያ ዘጠኝ ሺህ ኪሎ ሜትር ርቀት መጓዝ የሚችል ተምዘግዛጊ ምስል ለመገንባት እየጣረች ነው። ዩናይትድ ስቴትስ መድረስ የሚችለው የረጅም ርቀት ተወንጫፊ ለዩናይትድ ስቴትስ ሕዝብና መንግስት እንደዚሁም ለብሔራዊ ደህንነት ትልቅ ስጋት ፈጥሯል። ፕሬዚዳንት ትራምፕ ስለ ሰሜን ኮሪያው መሪ ኪም ጆንግ ኡን ሲናገሩ ጥቅስ የዋዛ እንዳይመስሏችሁ ብለዋል። ሀገራቸው ሰሜን ኮሪያ የኒክሌር ጦር መሳሪያ እንድትገነባ ፈጽሞ እንደማትፈልግ ተናግረዋል። አሁን ላለው የሰሜን ኮሪያ ወታደራዊ መነሳሳት የቀድሞውን አስተዳደር ተጠያቂ አድርገዋል ፕሬዚደንት ትራምፕ። በተያያዘ ዜና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፊሊፒንሱን መሪ ሮድሪጎ ዱቴርቴ ወደ ዋሽንግተን እንዲመጡ ጋበዙ። ሁለቱ መሪዎች በአካባቢ ጸጥታ ዙሪያ ውይይት ያደርጋሉ ተብሏል። በትናንትና ሁለት ሁለቱ መሪዎች በስልክ ከተነጋገሩ በኋላ ይላል ከዋይት ሀውስ ቤተ መንግስት የወጣ መግለጫ ጥቅስ ሁለቱ መሪዎች መልካም ጓደኝነት የታየበትና በአካባቢ ጸጥታ ላይ በተለይ በሰሜን ኮሪያ ጉዳይ አስመልክቶ ተወያይተዋል ይላል። በተያዘ ዜና የሮማ ካቶሊክ ርዕሰ ጳጳስ አባ ፍራንሲስ የሰሜን ኮሪያ የኒኩሌር ፍጥጫ ጥቅስ በእጅጉ እየተጋጋለ መጥቷል ሲሉ ከዚች የተነጠለች አገር ጋር ጦርነት መግባት ለመላው የሰው ዘር ጠንቅ የሆኑ መዘዞችን ያመጣል ብለዋል። የዩናይትድ ስቴትስ የባህር ኃይል ወታደሮች በአፍጋኒስታኗ ሄልማንድ ግዛት ተሰማሩ። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ በአፍጋኒስታን የነበረውን ወታደራዊ እንቅስቃሴ ባቋረጠ በሦስት ዓመቱ ነው አሜሪካውያኑ የኦፒየም አደንዛዥ አበባ በሚበቅልባትና በሁከት በምትታመሰው የደቡባዊ አፍጋኒስታን ግዛት የገቡት። የዩናይትድ ስቴትስ ባህር ኃይል ወታደሮችና የኔቶ ኃይል በትናንትና ዕለት የሄልማንድ ግዛት የጸጥታ ጥበቃን ባሸጋገረ ሥነ ሥርዓት ላይ ተገኝተዋል። አሜሪካውያኑ በቀጥታ ውጊያ እንደማይሳተፉ ነው የተገለጸው። ወታደራዊ ምክርና እርዳታ በማድረግ የአፍጋን የጸጥታ ኃይሎች የታሊባን አማጽያን ላይ ጥቃታቸውን እንዲያጠናክሩ ይሰራሉም ተብሏል። ዩናይትድ ስቴትስ ወታደሮቿን ያሰማራችው ታሊባን ጥቃቱን እንደሚያጠናክር ባስታወቀ ማግስት ነው። በዚህ ወር መጀመሪያ የአፍጋን ሰራዊት ከታሊባን ታጣቂዎች ከባድ ጥቃት እንደደረሰበትና 135 ወታደሮቹ እንደሞቱበትም ይታወቃል። ታሊባን የሄልማንድን ግዛት በሰፊው ይቆጣጠራል። የትጥቅ ትግላቸውም በአካባቢው ከሚበቅለው የኦፒም እጽ በሚገኝ ገንዘብ የሚከናወን ነው። በሺዎች የተቆጠሩ የአካባቢ ጥበቃ ተሟጋችና ሁኔታው የሚያሳስባቸው አሜሪካውያን በትናንትናው እለት በመዲናዋ በዋሽንግተን ዲሲ እና በመላ ሀገሪቱ ባሉ ሌሎች 300 ከተሞች ሰላማዊ ሰልፍ አደረጉ። የተፈጥሮ አካባቢ ለውጥ እንደሚያሰጋቸው የገለጹት ሰልፈኞች ፕሬዚዳንት ዶናልድ ትራምፕ እና አስተዳደራቸው ለአካባቢ ጥበቃ ግድ የላቸውም ሲሉ ድምጻቸውን አሰምተዋል። በስፋት የከባቢ አየር ሰልፍ በሚል የሚታወቀው ህዝባዊ እንቅስቃሴ በቅርቡ የዶናልድ ትራምፕ አስተዳደር በተፈጥሮ ከሰል የነዳጅ ዘይት ፍለጋን በመፍቀድ በተለይ የመሬትን ግለት እየጨመሩ ያሉ የጋዝ ልቀቶች ላይ የተቀመጡ አሰራሮችን አፈራርሰዋል ሲሉ ተችተዋል። ሰልፈኞቹ ከዩናይትድ ስቴትስ የህዝብ ተወካዮች መቀመጫ ካፒታል ሂል ተነስተው ዋይት ሃውስ ቤተ መንግስት ደርሰዋል። ፕሬዚደንት ትራምፕ ከዚህ ቀደም የአካባቢ አየር ለውጥን የሚያስረዱ የሳይንስ ምርምሮችን አላምንም ማለታቸው ይታወሳል። በስተ መጨረሻ በትናንትና ውለት በኩባ አርቴዝም ግዛት አንድ ወታደራዊ አውሮፕላን ተከስክሶ ስምንት ወታደሮች መሞታቸው ተዘግቧል። ሶቪየት ሰራሹን አውሮፕላን ምን እንደ ጣለው የሚያጣራ ቡድን በመንግስቱ ተሰይሟል። ዜናዎቹ እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር በአንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሚያዝያ ሀያ ሁለት ሁለት ሺ ዘጠኝ አመተ ምህረት ምሽት ፕሮግራም ነው። ካሲኒ የሚባለው ሚሽን ውስጥ አንዱ የሳይንስ መንኮራኩር ይዞ የተሄደው የሳይንስ ኢንስትሩመንት ላይ እኔ የገነባሁት እንዳለል በአማርኛ የሰሩትው የሰራሁት ኢንስትሩመንት ስላለ እና በእጄ የሰራሁት ነገር እዛሁን ሳተርንን ያለፉት አስራ ሶስት አመት ይዞር ነበር። ዶክተር ብሩክ ላቀው የናሳ ሳይንቲስት እና የስራ ኃላፊ ናቸው። ሰሞኑን የተሳካውና የጠፈራሰሳውን ቤተሰብ ሁሉ እያስፈነደቀ ያለው የሳተርን ተልእኮ አካል ናቸው። አነጋግረናቸዋል። አስቸጋሪውና ሕይወት አስከፋ የስደት ጉዞ በእግሩ ጀምሮ ከሶስት አመት መከራ በኋላ ካናዳ የደረሰውና ይህንን ታሪኩን ደግሞ ከአስራ ስምንት አመታት በኋላ ወደ ኋላ ተመልሶ በፊልም የሰራ ወጣት ይዘናል። ብዙ ጓደኞች የናጣውበት ብዙ እህቶችን አጣሁበት። ብዙ እህቶቼ ፊትለፊቴ አይኔ እያ እየተደፈሩ፣ ወንድሞቼም እንደዚሁ በውሃ ጥምና በረሃብ ሞቱ። እውር አሞራ ቀላቢ ፊልም የፊታችን አርብ በኒውዮርክ የአፍሪካ ፊልም ፌስቲቫል ላይ ይታያል። አብራችሁን ቆዩ። ዘገባለን ባፈንዶሬ ስለናት ምትሬ እሷ ናት ክብሬ ረሬ ሳገሬ Va che no chagri a damna chara mai lai that's marie የቴዲ አፍሮን ኢትዮጵያ ነው ጽዮን የጋበዘችን። አሁን ወደ ተከታዩ ዝግጅታችን እናልፋለን። በኢትዮጵያ ድርቅ በተከሰተባቸው በቦረና ዞን፣ በባሌ በደቡብ ክልል የሚገኙ ነዋሪዎች ድርቁ ደንና የውሃ ኩሬዎችን ማድረቁን፣ እንስሳቱን መጨረሱን፣ ለምግብ እጥረት መጋለጣቸውን እየተናገሩ ነው። የአካባቢያቸው ሰዎች ለሥራ አጥነት መዳረጋቸውንና የሚያገኙት እርዳታን በቂ አለመሆኑን ይገልጻሉ። የኢትዮጵያ መንግሥት በበኩሉ የድርቁ መባባስ የዕለት ደራሽ ምግብ ፈላጊውን ቁጥር እንዲጨምር ማድረጉን ጠቁሞ አሁን አስቸኳይ የምግብ እርዳታ የሚያስፈልገው ሰው ቁጥር 7.8 ሚሊዮን መድረሱን አስታውቀዋል። እርዳታ ለማድረስ የተፈለገውን ያህል ገንዘብ ባይገኝም ከክልሎች ጋር በመተባበር እርዳታ እየሰጠ መሆኑን ፌዴራሉ መንግሥት አመልክቷል። ጽዮን ተጨማሪ ዝርዝር አላት። በአፍሪካ አህጉር በተለይ ደግሞ በአፍሪካ ቀንድ ቆላማ አካባቢዎች ከዚህ ቀደም ካጋጠመ ሁሉ የከፋ ድርቅ በዚህ ዓመት ተከስቷል። እንደ ደቡብ ሱዳንና ሶማሊያ ባሉ ሀገሮች ጦርነትና ግጭት ሁኔታውን አባብሶት ረሃብ ገብቷል። ከምግብ እጥረቱ በተጨማሪም በውሃ እጥረትና በበሽታ ሰዎች መሞት ጀምረዋል። በኢትዮጵያ ድርቅ እንጂ ረሃብ አልተከሰተም ተብሏል። ከእንስሳት ሞትና በምግብ እጥረት ከተጎዱ ሰዎች ቁጥር መጨመር ውጪ እስካሁን የሰው ሞት ሪፖርት አልተደረገም። የኢትዮጵያ መንግስትና የለጋሽ ድርጅቶች አጋሮቹ የምህር ቅድመ አዝመራ ምርመራ ማድረጋቸውን ገልጸው በታህሳስ ወር ይፋ ባደረጉት የሰብአዊ መጠየቂያ ሰነድ ወይም ሁማኒታሪያን ሪኳርመንትስ ዶክመንት ኤችአርዲ መሰረት በኦሮሚያ በቦረናና በጉጂ ዞን በባሌ ዞንና በምስራቅ ሀረርጌ በሶማሌ ክልል በደቡብ በአፋርና በአማራ ክልል በአጠቃላይ አምስት ነጥብ ስድስት ሚሊየን ህዝብ አስቸኳይ የምግብ እርዳታ እንደሚፈልግ ይፋ አድርገው ነበር። ለዚህም ወደ አንድ ቢሊዮን ዶላር የሚጠጋ ገንዘብ እንደሚያስፈልግና ከለጋሾች የተገኘው ምላሽ አጥጋቢ ባለመሆኑ የፌዴራልና የክልል መንግስታት በጋራ ሆነው በድርቁ ለተጎዱ ሰዎች የዕለት ደራሽ የምግብ እርዳታ እያቀረቡ መሆኑን የብሔራዊ የአደጋ ስጋት አመራር ኮሚሽንና ከመንግስቱ ጋራ በጋራ የሚሰሩ የሰብአዊ ረዴት ድርጅቶች በተለያየ ጊዜ

ساعات من الليل بقى بزنن في ريال ከመቼ ጀምሮ ነው እርሶ አስር ከብት ያለቁቦት? ጥር ከገባ በኋላ ቢያንስ ሰላሳ ቀን ሆነዋል። ስንት ከብት ነበሩት? አስር ሲሞት ቦት ስንት ቀሩት? አንድ ሀያ አለኝ። እነዛ መቀረውም እኮ ያልቁብኛል ያልቅብኛል እያል ያው የተለያየ ፍሩሽ ከርና መንግስት፣ ምስቶን ሳርም ሌቦርና ክብቶች አካባቢን ስለማታቅ እንጂ በእጅ መቀለብ የማይቻል ክብቶች ናቸው። ስለዚህ በብዛት ያልቃሉ ብለ ነው የምንገምተው። ስለዚህ ተስፋም ቁርጥ መቀመጥ ነው እንጂ የምንችል አቶ ጉዩን ባለፈው ሳምንት በድጋሚ አነጋገር ናቸው። እርሳቸውና ቤተሰቦቻቸው የሚመገቡት ስንዴና በቆሎ በእርዳታ ቢያገኙም ከብቶቻቸውን ግን ከሞት የሚታደጉበት ነገር እንዳላገኙ ይናገራሉ። በጣም የሚያስፈሩ ሁኔታ ላይ ነው ያለው ነው እንደዚህ ከብቶቹ አሁን በጣም እያለቁብን ስለሆነ ያው እንጃ ይሄ ነው መብት ነው ብ ብዬ የማስቀምጠ ነገር የለም። ምን ያህል ከብት ሞተበት እርሶ? ሰላሳ ነበረኝ ለ እዛኛ ወደ ሀያ ስምንት አሁን ሞቶብኝ። አዎ፣ ዛሬ ጠዋት ራሱ አንዱ ሞቶብኝ። አሁን ወደ ውጭ አውጥቼ ሁለት ቀረብኝ። ሁለቱ አሁን ባልደረባችን እስክንድር ፍሬው ወደ ሶማሌ ክልል ኮርኔ ዞን ኮንቱ ወረዳ ተጉዞ ያገኛቸው አቶ አብዱላሂ ካሊፍ በበኩላቸው ከነበሯቸው 100 ፍየሎችና 250 ግመሎች መካከል የበዛውን በድርቅ አጥተው 50 ብቻ እንደቀራቸው ተናግረዋል። ፍየሉ ሁሉም ትንሽ ቀራ፣ ሁሉም ሞተ። 50 ፍየሉ ብቻ ቀራ። ገመል አንድ መቶ ከሜል ሰላሳ አርባ ቀራ ኮሚሽነር ምትኩ ካሳ በድርቆ የተከሰተው የእንስሳት ሞት ከፍተኛ እንደሆነ ገልጸው የቀሩትን ለማትረፍ ርብርብ እየተደረገ እንደሆነ ይናገራሉ። አንዱ ምንድን ነው ያው በትክክል የእንስሳት ሞት አለ ድርቅ በተከሰተባቸው አካባቢዎች፣ ምክንያቱም የውሀ መመናመን እና የግጦ ሳር መመናመን ያው የእንስሳት ጠፈንታሚ የሚወስን ስለሆነ ድርቅ በከፋ ሁኔታ በተከሰተባቸው አርብቶ አደር አካባቢዎች የእንስሳት ሞት አለ ያለ መታደግ እንዲቻል አንዱ የተደረገ ያለው ምንድነው በፌዴራል መንግስትም ለተደው በክልል መንግስታትም ከዛ ባለፈው ደግሞ ለባለሀብቶችን ጭምርም ክልል ለክልል በተደረገ ድጋፍ ውስጥም የእንስሳት መኖ አቅርቦት አለ። ስለዚህ አንዱ የእንስሳት መኖ አቅርቦቱ ነው በዋናነት ሰራ ያለው። ሌላ ደግሞ የተለያዩ የመኖ አማራጮችንም መጠቀምም አንድ ነገር ነው። አሁን በደቡብ ኦሞ ስንወስድ የኩራዝ ስኳር ኢንዱስትሪ አካባቢ ስላለ ሸንኮራ አገዳ ኢንዱስትሪ በማምጣት ቆርጦ መገብ ስራዎች አሉ። ወደ ፓርኮች አስጠግቶ መገብ ስራዎች ናቸው ሲሰሩ የነበሩት። ነገር ግን አሁን በሀገራችን ያለው እንስሳት ሀብት ከፍተኛ ነው እያንዳንዱ ሰው ያለው። ስለዚህ ለእነዚህ እንስሳት ሁሉ መኖ ማቅረቡ አስቸጋሪ ነው የሚሆነው ላቂነት መወሰድ የሚገባው መኖን በዝናብ የማልማት ዝናብ በሌለባቸው አካባቢዎች ደግሞ የመኖ የመስኖ አውታር ባለባቸው በመስኖ በመጠቀም መኖ ማልማት ልካም ላይ ጀመርነዋል። አሁን አፋር ክልል ላይ፣ ሶማሌ ክልል ላይ የጀመሩ ጅምሮች ማስፋት ነው ትልቁ ነገር በዋናነት የዝናብ ሁኔታ መሻሻል ካሳየ ትልቅ ለውጥ ማምጣት ይቻላል። የእንስሳት የዝናብ ሁኔታ መሻሻል ካልታየ ግን ፈጥኖ እንስሳትን ለገበያ በማቅረብ መታደግ የሚቻልበት ሁኔታ ነው ኖር የሚችለው በደቡብ ክልል ድርቁ በተከሰተበት አካባቢ እንደሚኖሩ ገልጸው፣ ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ የተሰጣቸው ያለው እርዳታ በቂ እንዳልሆነ ገልጸው የእንስሳት ሞት በብዛት እንዳለ ይናገራሉ። አይ ምግብ የሚመጣ ምንም የለም። በቃ ሰው ይሄ ድንች ሞጎ የሚባል አለ እንዲመረስ ይህን እየበሉ ነው አሉት። ከመረት ቆፈር ድንች አለ ሞጎ የሚባል ሱኒን ንትን እየቆፈሩ እየበሉ ነው። ከተማ ውስጥ ያለው ትንሽ የከተማ ኑሮ በገበያ ላይ የሚገኘው በአንዳንድ ጥቅድ የሚገኘውን ነገር ይገዙ እንዲህ እየተዳደሩ ነው አሉት። ከብቶች በጣም በጣም አስቸጋሪ ሁኔታ ላይ ነው። ዝናብ የለም፣ ምንም ነገር የለም። በጣም የምሰጠ ነገር ብዙ ኦልሬዲ እያለቁ ነው። በጣም ድርቁ ከተከሰተባቸው አንዱ አማራ ክልል ዋግምራ አካባቢ ነው። በአማራ ክልል ውርጭ በረዶና ጎርፍ በመከሰቱ አሁን የጨመረው የተጎጂዎች ቁጥር ይህን አካባቢም እንደሚያካልል ተነግሯል። በዚህ አካባቢ ነዋሪ የሆኑና ስማቸው እንዲጠቀስ ያልፈለጉ ከሁለት ወር በፊት ስለ መኖሪያ ቀያቸው አስተያየታቸውን ሰጥተውን ነበር። አርሶ የሚተዳደርበት መሬት በጣም አነስተኛ ነው። መሬት የተከፈለው በሰማኒያ ሶስት ዓመተ ምህረት ስለሆነ በሰማኒያ ሶስት አንድ ጥንድ ሰዎች ባልና ሚስቶች የተመሩት መሬት እና ሰዎች ዛሬ ወደ አስር በላይ ሰው አፍርተዋል። አስር በላይ ልጅ ስለወለዱ ያንን እየቆረሱ እየሰጡ ስለሆነ የመሬጥበት በጣም እና የገጠሩ ወጣት አርሶ የሚተዳደርበት የራሱ የሆነ መሬት የለውም። በባሌ ዞን በዳሎ ምና ነዋሪ የሆኑና ስማቸው እንዲጠቀስ ያልፈለጉ ነዋሪ ኦሮመኛ ቋንቋ ዝግጅት ክፍል እንደተናገሩት በባሌ ዞን ብሔራዊ ፓርክና በአቅራቢያው ያሉ ዞንና ወረዳዎች በድርቅ መጎዳታቸውንና ደንና የውሃ ኩሬዎች በአሳዛኝ ሁኔታ መድረቃቸውን ተናግረዋል። የስራ አጥ ቁጥር መጨመሩንም ገልጸዋል። እንዲሁም ሆኖ ከፌዴራል መንግስትና ከለጋሾች የሚመጣው እርዳታ በአግባቡ እንደማይሰጣቸው ይገልጻሉ። መኒ ከራረበ ማንጉቶ ዱሎቲ ኢልማን ጥጥቆን ከራረባኒ ሆጂ በባተለ ጀጠኒቲ ካሆጂ ሰኒ ለርገቹ ከለጋሽ ድርጅቶችና ከመንግስት እርዳታ ይላካል። ነገር ግን እዚህ ከደረሰ በኋላ መጋዘን ውስጥ ተቀምጦ ጉቦ ይጠየቅበታል። ለምሳሌ አንድ ኩንታል እና ከዚያ በታች ለምናገኝ ሰዎች አምስት መቶ ብር ጉቦ ተቀብለው ነው እርዳታ የሚሰጡን። ይህንን የሚያደርጉት በአካባቢው አስተዳደር ውስጥ ያሉ ሰዎች ናቸው። ጉቦ ከተከፈለ በኋላም ቢሆን አሁን ያንተ ተራ አይደለም እያሉ የሚመልሱት ሰውም ይኖራል። እርዳታ ሊቀበል ሄዶ ባዶ አህያ ጎትቶ የሚመለስ ብዙ ሰው አለ በየመንገዱ። በአጭሩ እኛ አካባቢ ምንም እርዳታ የለም ማለት ይቻላል። ድርቁ ይፋ ከተደረገበት ከታህሳስ ወር ጀምሮ የግጦሽ መሬትና የውሃ ኩሬዎችን ጭራሹን ማድረቁን፣ የአርብቶ አደሮች የኑሮ መሰረት የሆኑትን እንስሳት መጨረሱን ሲዘገብ ቆይቷል ስራ ማጣት መፈናቀልና ተማሪዎች ከትምህርት ገበታቸው መስተጓጎል ተዘግቧል። በአንጻሩ ኮሚሽኑ የተፈናቀሉት ሰዎች ውሃ ፍለጋ ከቦታ ቦታ የተዘዋወሩ ናቸው። ይህ ደግሞ ተረጂዎቹን በአንድ ቦታ አግኝቶ ለመርዳት ያግዛል ብሏል። ተማሪዎቹን በምገባ ፕሮግራም ወደ ትምህርት ገበታቸው ተመልሰዋል ብሏል። ከነዚህ መግለጫዎች በኋላ ኮሚሽኑና የተባበሩት መንግስታት የሰብአዊ ማስተባበሪያ ቢሮ ዩኤን ኦቻ ባለፈው ሳምንት ለቪኦኤ እንዳስታወቁት የተጎጂዎች ቁጥር በመጨመሩ የሰብአዊ እርዳታ መጠየቂያው ሰነድ ኤችአርዲው ተከልሷል። የተረጂዎች ቁጥር በ2.2 ሚሊዮን ጨምሮ 7.8 ሚሊዮን ሆኗል። ይህ ሆነው ደግሞ አስቀድሞ ለ5.6 ሚሊዮን ህዝብ የተፈለገው 1 ቢሊዮን ዶላር ሳይገኝ ነው። ኮሚሽነር አቶ ምትኩ ካሳ እንደተናገሩት እስካሁን ከዚህ ገንዘብ የተገኘው የአሜሪካ መንግስት በዓለም አቀፉ የምግብ ፕሮግራም ደብሊዩ ኤፍፒና በጃይንት ኢመርጀንሲ ኦፕሬሽን አማካኝነት የሰጠው 114 ሚሊዮን ዶላር ብቻ ነው ብለዋል። ኮሚሽኑ ድርቁን ለመቋቋም እየሰራ መሆኑን፣ እርዳታውንም ለማዳረስ ከፍተኛ ጥረት እየተደረገ ነው ይላሉ። ረሃብ የለም ሲሉም ይከራከራሉ። አንዱ ረሃብ በኛ ኮንቴክስት የለም። ለምንድነው ረሃብ የሌለበት ምክንያት? እርዳታ ሊቀርብላቸው የሚገቡ ዜጎቻችን በሙሉ እርዳታ የቀረበላቸው ስላለ ነው። ስለዚህ ድርቁ አለ፣ ረሃቡ የለም። ለምንድነው የሌለው? ያው ቀደም እንደገለጽኩት ሙሉ እርዳታ የቀረበን የሚገኙ ለሁሉም አካባቢዎች። በነገሌ ቦረና ነዋሪ ለሆኑና ስማቸው እንዲጠቀስ ላልፈለጉ ነዋሪ ይህንን የመንግስት አቋም አስመልክቼ ጥያቄ አቅርቤላቸው ነበር። በመንግስት በኩል እንደ እንደ ሶማሌ እንደ ሱዳን እንደ ሳውት ሱዳን በጣም ከባድ የሚባል ረሃብ ያለባቸው ቦታዎች እየተፈጠሩ ነውና ኢትዮጵያ እንደሱ አይደለም፣ መቆጣጠር ችለናል፣ ሰው እስካሁን አልተራበብንም ብለዋል። ይህንን የምትከታተሉ ከሆነ እዚህ ላይ ያላቸው አስተያየት ምንድን ነው? ሙሉ ኢትዮጵያ ማለት አንችልም። ብቻ ይሄ ወደ እኛ ያለ ነው። የጉጂ ምዕራብ ጉጂ ዞን እና ቦረና ዞን አካባቢ ያለ ህዝብ ከዚህ በታች እስከ ከአሁን እኔ ካለው አካባቢ ጀምሮ እስከ ሞየለ ያለው ሀገር አደገኛ የሆነ ድርቅ አለ፣ ረሀብ አለ፣ የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። የእኛ ሰዎች እንዴት እንደሚገምቱ አናቅም። እኔ ትውልደም ገጠር ነው። ከኛ ከራሳችን ከራሳችን በረት ብቻ ብዙ ከብቶች አልቀዋል። ይሄ ሁሉም ሰው እንደዛው ተመሳሳይ ነው። ስለዚህ ከፍተኛው ድርቅ አለ ብለን እንገምታለን። ከፍተኛ ድርቅ አለ፣ ረሀብ አለ፣ ረሀብ ከፍተኛ ረሀብ አለ። እርዳታ በመጠን አለ ብለን እንትን እንላለን እንጂ ከፍተኛ ረሀብ አለን ብለን እንገምታለን። እዚህ የኛ ያለ ነው አካባቢ ማለት ነው። ለጋሽ ድርጅቶች በቀጣይ ተመጣጣኝ ዝናብ ካልዘነበ እና የተጠቀሰው ገንዘብ መገኘት ካልቻለ አደጋው ከፍተኛ ሊሆን እንደሚችል ስጋታቸውን ከወዲሁ እየገለጹ ነው ከወዲሁ እየገለጹ ነው። የኢትዮጵያ መንግስት በበኩሉ እስካሁን አጥጋቢ እርዳታ ባይገኝም የፌዴራልና የክልል መንግስታት በጀት መድበው ምግብ እያቀረቡ ነው ብሏል። ስለ ሰብአዊ ጉዳዮች የዜና ትንታኔና ዘገባ በማቅረብ የሚታወቀው የተባበሩት መንግስታት ድርጅት የዜና ወኪል ኢሪን በበኩሉ በኢትዮጵያ የተከሰተው ድርቅ እንደ ሌሎች የአፍሪካ ሀገራት ጦርነትና የእርስ በርስ ግጭት የመሳሰሉ አባባሽ ምክንያት ባይኖሩትም አደጋው ግን ቀላል አይደለም ብሏል። በኢትዮጵያ ባለፈው ዓመት በተከሰተው ድርቅ አስር ነጥብ ሁለት ሚሊዮን ህዝብ ለምግብ እጥረት ተጋልጦ እንደነበር ይታወሳል። ጽዮን፣ አመሰግናለሁኝ ለዘገባሽ። ወደ ተከታዩ ቅንብር እናልፋለን። የሕግ ባለሙያው ጸሐፊው፣ የፖለቲካው ሰው የአሰፋ ጫቦ ሽኝት የሕግ ባለሙያው ጸሐፊው የፖለቲካው ሰው አቶ አሰፋ ጫቦ ባለፈው ሳምንት መጨረሻ በዩናይትድ ስቴትሷ ቴክሳስ ግዛት ድንገት ታመው ፓርክላንድ ሆስፒታል ውስጥ በሰባ ሶስት አመት እድሜያቸው ማረፋቸው ተዘግቧል። የአቶ አሰፋ አስክሬን ቀብር ኢትዮጵያ ውስጥ የሚካሄድ በመሆኑ ቤተሰቡ አዲስ አበባ ላይ ለመቀበልና ለመሸኘት ዝግጅት እያደረገ ነው። ሰለሞን አባተ የአቶ አሰፋ ጫቦን ልጅ ወይዘሮ እመቤት አሰፋን በስልክ አግኝቶ አወያይቷቸው ነበር። ወይዘሮ እመቤት አሰፋ ጤና ይስጥልኝ። እንደምናመሹ። እግዚአብሔር ይመስገን፣ ደህና። እግዚአብሔር ያጥናችሁ፣ ላለሁኝ። በቅድሚያ ለመላ ቤተሰቡም ጭምር ነው። ከመላ ባልደረቦቼ ነው ይህን መልእክት አደርሰው። አቶ አሰፋ ጫቦ በጣም ሰፊ እውቅና ያላቸው በጣም የተከበሩ ሰው ሆነው አልፈዋል። እንግዲህ ቤተሰባችሁ ትልቁም ሊኮራ የሚገባው አቶ አሰፋ ጫቦን ስናስብም ከሀዘን ጋር ሊያጽናናም የሚችል ሀሳብ ይሄው ይመስለኛል። እሳቸው በሕይወት ዘመናቸው ያደረጓቸው ይመስሉኛልና እናንተም በዚህ መጽናናትን ታገኛላችሁ ብለን እናስባለን። እንድትጽናኑም እንጸልያለን። እስቲ ወይዘሮ መቤት አቶ አሰፋ ስለነበሩበት ሁኔታ በቅርብ ያውቁ ነበር? በመጨረሻ ጊዜያቸው ስለ ህመሙ ጊዜ፣ አዎ፣ በህመማቸው ጊዜ በቅርብ ይከታተሉ ነበር? አዎ፣ እንከታተል ነበር። በአጭሩ ነው፣ ትንሽ ጊዜ ተከታትለናል። በጣም ብዙም አታመመም፣ ግን በአጭር ጊዜ ውስጥ መታመሙን ካወቅን በኋላ በተለያየ መንገድ እየተከታተል ነበረ። ወዲያው ደግሞ ህይወቱ አልፏል። የአቶ አሰፋ አስከሬን የሚያርፈው ኢትዮጵያ ውስጥ እንደሆነ ተሰምቷል። ይህ እውነት ነው? ቀዳሚነት ነው። መቼ ነው የምትጠብቁት? በምን ሁኔታ ነው ስነ ስርዓቱ የሚከናወነው? እንዴት ነው እየተዘጋጃችሁ ያላችሁት? እኛ እንግዲህ እስካሁን ድረስ እዛ ያለውን ነገር እየጠበቅን ነው። ቤተሰብ በጠቅላላ ያው፣ ህዝቡም እኛም ከሰማንበት ጊዜ ጀምሮ፣ እንደሚመጣ ከተነገረን ጊዜ ጀምሮ እየጠበቅን ነው። መቼና የት የሚለውን ነገር ግን እስካሁን ድረስ ለማንም አላሳወቅንም። ማለት ያ እዛ የሚከታተል ወንድሜ ያለ ታናሽ ወንድሜ እዛ አለ። አቶ አለማየሁ ማለት ነው። አዎ አለማየሁ አሰፋ እዛ ነው እየተከታተለ ነው። ያው ኢትዮጵያ ኮሚኒቲ ብዙ ነገር እያደረገልን እንደሆነን ሰምተናል። ሁሉም የሚያውቀው ነገር ነው። ግን ከዛ ውጭ ምንም አይነት ለቀብሩ ስነ ስርአትም ሆነ እስካሁን ድረስ አልገለጽንም በይፋ መቼ ይታወቃል ይሄ ቀንና ስነ ስርአት ብለው ይገምታሉ የት እንደሚካሄድ የቀብሩ ስነ ስርአት የጸሎትም ስነ ስርአት ካለ ምክንያቱም ሰው ምናልባት ማወቅ ሊፈልግ ይችል ይሆናል እውነት ነው እውነት ነው እዛ የሽኝትና የፍታት ፕሮግራም እንዳለ ሰምተናል ያ ፕሮግራም ካለቀ በኋላ አንዳንድ ጉዳዮች የሚያልቁ ጉዳዮች አሉ ያ ሲያልቅ ወንድሜ ሲያሳውቀኝ ኛ ምጅ ያለው ቤተሰብ ሁሉንም ነገር ቦታውንም ጊዜውንም እናሳውቃለን። ግን እየተዘጋጃችሁ ነው? ለማንኛውም እናንተ አላሳወቃችሁም እንጂ እናንተ ራሳችሁ ግን አውቃችኋል ማለት ተዘጋጅታችኋል፣ ምን የት እንደምታደርጉ። ልባችን ቢሆን የምንመኘው ነገር አለ ያንን እያሰብንበት ነው፣ እየተዘጋጀን ነው። የተቋቋመ እንደ ኮሚቴም አይነት ቢሆን አለ። ይህን የሚከታተል የሚያዘጋጅ፣ ያ በግልጽ የሚታወቅ ኮሚቴ እስካሁን ድረስ እስከምናውቀው ድረስ የለም። ግን ምንድን ነው ያው እናንተም የምታቁት ነው። በጣም የሚወደድ ሰው ነው፣ የለፋ ሰው ነው እና ሁሉም በልቡ በራሱ ስለሚወደው ብቻ የተለያየ ነገር ራሱ የሚሆን እንዲሆን የሚሆን የሚፈልገውን ነገር ይሄ በእንደዚህ ነው፣ ይሄ እንደዚህ ነው ሊል ይችላል። ይህን እንደዚህ ብናደርግለት የሚለው ነገር የለም ማለት አልችልም፣ ግን ጠንከር ብሎ ያንን ጉዳይ የገፋበት አካል የለም። ለምን እዛ ያለው ነገር እስኪያልቅ እየጠበቅን ነው። በአጭሩ ለመናገር ያህል የቅብሩ ስነ ስርዓት ሰኞና ማክሰኞ ሊሆን ይችላል ብሎ ያስባሉ ወይስ ከዛ በኋላ ነው የሚሆነው? ያንን ወንድሜ እንግዲህ መጨረሻውን ማቀው ነገ ወይ ተነጎዲያ ነው ማቀው ብሎኛል። እና ልክ እሱም ያሳወቀን ቅዳሜ ወይም እሁድ ማለት ሆኖ፣ አዎ ያ ልክ። ያንን ነገር ለምን የተምታታ ነገር እንዳይሆን ነው፣ ምን ያህል ህዝቡም እየተከታተለ ስለሆነ፣ ያልተጣራ ነገር፣ ያልተጨበጠ ነገር ይዘን ችግር ከሚመጣ ትክክለኛውን ነገር ማሳወቁ እኛ፣ እንደውም እናንተ ጋርም ቢሆን ሌሎችን ጋር ሌላው ሚዲያም ላይ ማሳወቃችን አይቀርም ነበር። እንደምትከታተሉም ስለምናውቅ ይህን ትክክለኛው መረጃ እንሰጥ ነበረ። ወይዘሮ መቤት ምናልባት እንደው ሰው እንዲያውቅ እንፈልጋለን። ወይም የተሳሳተ የተነገረ ነገር አለ፣ ይሄ ነገር ልክ አይደለም እንደው ዝም ብሎ የሚናፈስ ነው ብለው እንዲስተካከልሎት አድማጭ፣ አሁን እየተከታተለ ያለ እንዲያውቅሎት የሚፈልጉት ነገር አለ? አዎ አለ። እሺ ምንድን ነው? እንዳልኩ ህዝቡ በጣም አግኗል። ብዙ ወገኖች አሉት ብዙ ስለ እሱ የሚከታተሉ ማለት እሱን የሚወዱት ጓደኞቹ፣ ቤተሰቡ አለ እና ሁሉም የየራሱን አስተያየት እየሰጠ ነው። ያ አስተያየት እያደገ እያደገ ሄዶ ብዙ የተሰራጩ አንዳንድ የተሳሳተ መረጃ አለ። ለምሳሌ ይሄንን የሚሉት ነገር ካለ እስቲ ግለጹ ለሰው። ለምሳሌ ግማሹ ቀብሩ በዚህ ሰዓት ነው እዚህ ቦታ ነው የሚል የምንሰማው አለ እና ያ እስካሁን ድረስ ትክክል እንዳልሆነ ምንም አይነት መረጃ ከቤተሰብ የወጣ እንዳልሆነ ሕዝቡ እንዲያውቅልን እንደገና ማንኛውም የኢትዮጵያ ሕዝብ አሰፋን የሚወድ ሁሉ ለቀብሩ ስነ ስርዓት ላይ እንዲገኝልን የሀዘናችንም እስካሁንም ተካፋይ ነው። እዛማ ያለው የኢትዮጵያ ኮሚኒቲ ያደረገልንን ነገር ሁሉ እናውቃለን። በጣም በጣም በቤተሰብ ስም የማመሰግነው አሁን እዚህ ለቅሶ የተቀመጥነው ሀዘናችን እየተካፈልን ያለነው የአሰፋ ታናሽ እህት ቤት ነው። ወንድሜ አለ በቦታችንም ሁሉም ቤተሰብ አለ። እና በሁሉም ስም ነው እያመሰገንኩ ያለው፣ እየተደረገልኝ ያለውን ነገር እየተረባረበ ያለውን ህዝብ በሙሉ ነው የምናመሰግነው። እናመሰግናለን። ግን ከኛ ትክክለኛውን መረጃ እስከምንሰጥ ድረስ ህዝቡ ቢጠብቀን ነው ምለው። የተሳሳተ መረጃ ሲሉኝ ወይዘሮ መቤት ከዚህ ከስነስርዓቱ ጋር ከቀብሩ ከሀዘኑ ስነስርዓት ጋር የተያያዘ እንጂ አቶ አሰፋ ጫቦን በግል የሚመለከት ከዝናቸው ከማንነታቸው ጋር የሚያያዝ ነገር አይደለም የሚሉኝ አው ከዚህ ከቀብር ስነ ስርዓቱ ጋር ከክብሩ ጋር የሚገናኝ ሌላ ነገርም ተብሎም እንደሆነ እኔ የሰማሁት ነገር የለም። ምናልባት እርስዎ የተሳሳቱ ነገሮች አሉ ስላሉ አው ይሄ ነው ግልጽ ለማድረግ ያህል ብቻ ነው ነው ያነሳሁት አው አው ግልጽ ለማድረግ ይሄ ነው በቃ። ይሄ የተሳሳተው የቀብር ስነ ስርዓቱ ጉዳይ የቀኑ ገና እኛም አላወቅንም ስለዚህ ያንን የተሳሳት ያሉ። እሺ ወይዘሮ መቤት በጣም አመሰግናለሁኝ። እንግዲህ እኛም እንደዚሁ ተከታትለን ሁኔታውን እንዘግባለን። እግዚአብሔር ያጥናችሁ መላ ቤተሰቡን እናመሰግናለን እንግዲህ ይህ ቃለ ምልልስ ከተደረገና ለስርጭት ዝግጁ ሆኖ ከገባ በኋላ የተለወጠ ጉዳይ ካለ ባለመካተቱ ይቅርታን እንጠይቃለን። አቶ አሰፋ በተለያዩ የፖለቲካ መድረኮች ላይ የተሳተፉ ሲሆኑ በደርግ ዘመን ለ11 ዓመታት በእስር ላይ ቆይተዋል። ደርግ ከወደቀ በኋላ በተቋቋመው የሽግግር ምክር ቤት ውስጥ ገብተው አገልግለዋል። አቶ አሰፋ አራት ልጆችን አፍርተዋል። ለአቶ አሰፋ ጋርላንድ ቴክሳስ በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደብረ ምሕረት ቅዱስ ሚካኤል ካቴድራል ትናንት ቅዳሜ ጸሎተ ፍትሐት ተከናውኗል። የአቶ አሰፋን አስከሬን ወደ ኢትዮጵያ ለመሸኘት በበጎ ፈቃደኞች በተጀመረ ጥረት ከ20 ሺህ ዶላር በላይ መሰብሰቡን አስተባባሪዎቹ ኢንተርኔት ላይ ባወጡት መረጃ አስታውቀዋል። ሰለሞን እናመሰግናለን። እንግዲህ የህግ ባለሙያውና ጸሐፊው የፖለቲካ ሰው አቶ አሰፋ ጫቦ የታወቁ ሰው ነበሩ። በተለይ እዚህ አሁን በቅርብ ጊዜ በማህበራዊ ሚዲያ ላይ ከበርካታ ወጣቶች ጋር በመወያየት ይታወቃሉ። ነፍስ ይማር። አሁንም ወደ ሌላ ዜና ረፍ እንለፍ። የስነ ፈለክ ጠቢቡና በአዲስ አበባ ዩኒቨርሲቲ የፊዚክስ ትምህርት ክፍል በመምህርነትና በምርምር ያገለገሉት የህዋ ሳይንስን በራዲዮ አማካኝነት ለህዝብ ሲያስተዋውቁ የነበሩት ዶክተር ለገሰ ወትሮ ባደረባቸው ድንገተኛ ህመም ሰሞኑን ድንገት አርፈዋል። አስክሬናቸው ከትላንት በስቲያ አርብ፣ ሚያዝያ 20 2009 ዓ ም በአዲስ አበባ ሙሉ ወንጌል ቤተ ክርስቲያን ምዕመናን መካነ መቃብር አርፏል። መለስካቸው አመሀ አጭር ዘገባ ከአዲስ አበባ ድርሶናል። እንደ አውሮፓውያን ዘመን አቆጣጠር በ1993 ከዩናይትድ ስቴትስ ዩኒቨርሲቲ ኦፍ ካሊፎርኒያ በአስትሮፊዚክስ ፒኤችዲ ዲግሪያቸውን ያገኙት ዶክተር ለገሰ ወትሮ ቀደም ሲልም ሁለት የማስተርስ ዲግሪዎች ከአዲስ አበባ ዩኒቨርሲቲና ከእንግሊዝ ሼፊልድ ዩኒቨርሲቲ ማግኘታቸውን በቀብራቸው ስነ ስርዓት የተሰራጩ የጽሁፍ መረጃዎች ያመለክታሉ። በንባብ በተሰማው የህይወት ታሪካቸው መሰረት በአዲስ አበባ ዩኒቨርሲቲ በፊዚክስ ትምህርት ክፍል የአስትሮፊዚክስ አሃድ ወይም ዩኒት መስራች ነበሩ። ከማስተማር ባለፈም እጅግ በርካታ ኢትዮጵያ ተማሪዎች እርሳቸው የሚያፈቅሩትን አስትሮፊዚክስ ትምህርት እንዲማሩና እስከ ሦስተኛ ዲግሪ በአገርና በውጭ እንዲያጠኑ ፋናወጊ ሆነው እንዳለፉም ይኸው በንባብ የተሰማው አጭር ሕይወት ታሪካቸው ያስታውሳል። ዶክተር ለገሰ ወትሮ በትምህርትና ምርምር ተቋማት ብቻ የተወሰኑ አልነበሩም። ለስድስት ዓመታት ያህል በኢትዮጵያ ብሔራዊ ሬዲዮ ጣቢያና ኤፍኤም 97.1 በተሰኘው ሬዲዮ የህዋ ሳይንስን ለሕዝብ አስተዋውቀዋል። ዶክተር ለገሰ የኢትዮጵያ ህዋ ሳይንስ ማህበር መስራችና ጸሐፊው ነበሩ። የዓለም አቀፍ አስትሮኖሚ ህብረት አባልና እንደ አውሮፓ አቆጣጠር እስከ 2012 ዓ ም ድረስም የኢትዮጵያ ተጠሪ ሆነው አገልግለዋል። ዶክተር ለገሰ ወትሮ በቀድሞ አጠራሩ በአርሲ ክፍለ ሀገር ልዩ ስሙ አርሲ ስሬ በተባለው ስፍራ እንደ ኢትዮጵያ ዘመን አቆጣጠር በ1942 ዓ ም ነበር የተወለዱት። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ስለ ፕሮፌሰር ለገሰ ወትሮ ማንነት ብዙዎች የሚሰጡት እማኝነት ስለ ሰብዕናቸውና ስለ ባለሙያነታቸው ግዝፈት ጩሆ የሚናገር ነው። ዶክተር ሶሎሞን በላይ በሙያቸውም አስትሮፊዚሲስት ናቸው። ትናንት በስልክ አግኝቻቸው፣ ዶክተር ለገሰን ምን ያህል እንደሚያውቋቸው ጠየቅኳቸው። እ እንግዲህ ዶክተር ለገሰን ማቃቸው አስራ ዘጠኝ መቶ ዘጠና አራት አመተ ምህረት ሁለተኛ ዲግሪ ለመስራት አዲስ አበባ ዩኒቨርሲቲ ስጋባ ጀምሬ ነው ማቃቸው እና የሁለተኛ ዲግሪ እኔ ቴዎሬቲካል አስትሮፊዚክስ ላይ ማስተርስን ስለሰራው ከእኔ ጋር ሶስት ልጆችን የማስተርስ ሪሰርች ቴሲስ አድቫይዘሪ ነው፣ አማካሪ የሆነው አስማርቀውኛል። እና ከዛ ጊዜ ጀምሮ አውቃቸዋለሁ። በተጨማሪም ደግሞ ያው እኛም ተማሪ ስለነበረ አስራ ዘጠኝ ዘጠና ስድስት እሳቸው አስተማሪ ስለነበሩ፣ ሌሎችም እነ አቶ ተፈራ እና ሌሎች ሰዎች ጋር በመሆን የኢትዮጵያ ስፔስ ሳይንስ ሶሳይቲን ኢትዮጵያ ውስጥ ስፔስን ቴክኖሎጂ፣ አስትሮኖሚ እንዴት ብለን ሁሉ ጊዜ ስንማከር ስለ ነበረ አቶ ተፈራ ሲሉኝ፣ ተፈራ ዋልዋን ነው የሚሉኝ። አዎ፣ ተፈራ ዋልዋ። እሺ፣ አጋጣሚ ተገናኝተን ነው እነዚህ ሁሉ እኛ ግን፣ እሱ አማካሪያችን ነው፣ እኛ ተማሪ ነን። ስለዚህ በጋራ ከጥቂት ሰዎች ጋር ሁነን ስፔስ ሳይንስን በወቅቱ አስቸጋሪ በነበረበት ጊዜ ስፔስ ሳይንስ ሶሳይቲ ማህበር ስንመሰረት ከመስራቾቹ ውስጥ እሳቸው አንዱ ነበሩ ዶክተር አዎ፣ ዶክተር ለገሰ በወቅቱም ጸሐፊ ሁኖ ተመርጦ ያገለግሉ ነበሩ። ምንድን ነበር አስተዋጽኋቸው እስከ ምን ድረስ ወሰዳችሁ? የእሳቸው ጸሐፊነት እንግዲህ ምንድ ነው መጀመሪያ ላይ አንድ በፍጹም አይካድ ፋክት፣ አስትሮኖሚ መሀል ላይ ስፔስ ፕሮግራም ተቋርጦ ነበረ። ስለዚህ እሳቸው ወደ ዩኒቨርሲቲ መምጣት አንደኛ እንደኛ የመሳሰሉትን ሌሎች ወጣቶችን ኢንስፓየር እንዲያደርግ ትልቅ ስራ ሰርተዋል። በሎካል ሬዲዮ አስተላልፈዋል፣ ተማሪዎችንም አማክረዋል። ሁለተኛ በዚህ በስፔስ ላይ አብረን ጸሐፊ በሚሆነበት ጊዜ በጋራ ስለ እንጦጦ አሁን በጣም ታዋቂ ነው። እንጦጦ ኦብዘርቫቶሪ ና ምርምር ማዕከል ቴሌስኮፕን ለመጥቀል በጋራ ፕሮፖዛልም ሰርተና እሳቸው መሪነት እኛ ተማሪ ስለነበርን ሌሎችን ደግሞ ውጫዊ ማስተባበርን ደግሞ እነ ተፈራን ሌሎችም እንሰራ ነበረ እስከ አስራ ዘጠኝ መቶ ዘጠና ዘጠኝ በኢትዮጵያ አቆጣጠር ድረስ ጻፊ ሁነው በሶሳይቲው ማህበሩ ጻፊ ሁነው ሰርተዋል። በተጨማሪም በሙያው አሁን በእኛና በሌሎች ከሌሎች ዩኒቨርሲቲዎችም ጋር እየሰራን ያለው ላሊባላ ፕሮጀክት የሚባል አለ። እሱንም ቢሆን እንደ ኢትዮጵያን አቆጣጠር አስራ ዘጠኝ ዘጠና ሁለት ወይም ሁለት ሺህ ላይ ፕሮሲዲንግ ላይ እንዲያውም ኢንተርናሽናል አስትሮኖሚካል ህብረት ላይ እየጻፉታል እና ስለዛም የመጀመሪያው አይዲያ አቅርበዋል። ቤስት ቦታ ነው በሚለው ከዛ ተነስተን ነው ከእሳቸው ሀሳብ ተነስተን ጥሩ ሀሳብ ስለነበራቸው ሀሳብ ተነስተን ከሌሎች ጋር ኮላቦሬትሪ አጥንተን አሁን ወደዛ እየሄድን ያለው ላሊበላን ነው የሚሉኝ። ላሊበላንም ፕሮፖዝ ያደረጉ ዘጠና ሁለት አካባቢ እሳቸው ናቸው። እንጦጦን ሶሳይቲ ሲመሰረት እሳቸውም ፀሐፊ ስለነበሩ ቦርድ አባላት ጋርም እኛም ተማሪ ስለነበር ነበርና ፕሮፖዛል የሚያዘጋጅ ነበር እስከ አስራ ዘጠኝ ድረስ አብረን በዚህ ላይ የሰሩት ኮንትሪቢሽን ቀላል አይደለም፣ ትልቅ ነው። ተማሪዎችን እንዲስቡ ወደ አስትሮኖሚ እንዲስቡ አድርገዋል እና እንደ አስትሮፊዚሲስትስ እንደ መምህርም ሲያውቋቸው፣ እንደ ባለሙያ ሲያውቋቸው ምን አይነት ሰው ነበሩ? አንደኛው የእሳቸው ጥሩ ቤስት ኳሊቲ ብዬ ሁል ጊዜ ማረሰላቸው ይሄ የማስተማር ስርዓቱ የድሮ ባዳማርያም ትምህርት ቤት የሚባል አልነበረም። ያ ኮሄረንሲ እና ሳብጀክት ማተሩን ከፔዳጎጂክስ ጋር አገናኝቶ ከስ ከሲምፕል ወደ ኮምፕሌክስ መርጦ ነው ማስተላለፍ ችሎታቸው ከፍተኛ ነው። ከስርዓተ ትምህርቱ ጋር በሚስማማ በሚጣጣም መንገድ በአስትሮፊዚክስ ውስጥ ያለውን ጭብጥ የመተርጎም ወይም የመመንዘር የማቅለል ችሎታ ነበራቸው ነው የሚሉኝ። ይህ ደግሞ በሬዲዮም ያስተላልፉት የነበሩ በቀላል ቋንቋ ህብረተሰቡም እንዲረዱ የማድረግ የነበረው አንደኛው ትልቁ ሚና ነው። ከኮርሱ በተጨማሪ ከስርዓተ ትምህርት ውስጥ ከሚያስተምሩ በተጨማሪ አድማችን ለስድስት ዓመት ሲያስተላልፉት የነበረ አንደኛው ከዛ እየዳበሩት ችሎታቸው ውስብስብ ነገሮችን ፈታ አድርገው የማቅረብ አቅም ማለት ነው። አመሰግናለሁ ዶክተር ሰሎሞን በላይ። ዶክተር ለገሰ ወትሮ ከሳይንሱና ከራዲዮ ሰብዕናቸው በተጨማሪ ይገጥሙም ነበር፣ ዜማም ይደርሳሉ። ብዙዎች የሚያውቁት ከሞትም ያድናልና ሌሎችም መዝሙሮችን ፈጥረዋል። ዶክተር ለገሰ በዘማሪ አዲሱ ወርቁ ሸጋ ድምፅ ተዘምሯል። በሞትና የሚያደር በግዞ ሸለቁ ጠላት የሚመታው አሸምቆ ካንደሳ መንጋጋ ለታሪ ረ ዋገኔ የቆሰለ ከሞትም ያድነዋል ከሞትም ያድናል ከሞትም ያድናል ኢየሱስ። ለዶክተር ለገሰ ወትሮ ቤተሰቦችና ወዳጆች ሁሉ መጽናናትን እንመኛለን። ከሞትም ያድናል ከሞትም ያድናል። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክ አት ቪኦኤ አምሃሪክ፣ እንዲሁም በትዊተር ሃሽታግ ጋቢና ቪኦኤ ብላችሁ ተከተሉን። ተነጋገሩ ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአጭር ሞገድ በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ19 ና በ49 ሜትር በአንድ አጭር ሞገድ በ6080 ና በ15580 ኪሎኸርዝ የምናስተላልፍላችሁን ጋቢና ስርጭት እንድታደምጡ እንጋብዛለን። እንዲሁም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ሄርዝም ላይ አለን። ጽዮን ግርማና ሶሎሞን አባተንን በሳተርን ምርምር ካሳኒ ተልእኮ ቁልፍ ስራ ያከናወኑ ትውልደ ኢትዮጵያ ሳይንቲስት ብሩክ ላቀው ይባላለሁ። በናሳ የጠፈር ምርምር ድርጅት ውስጥ የሶላር ሲስተም ኤክስፕሎሬሽን የፀሐይ ምህዋር ምርምር ማለት ነው፣ ምርምር ክፍል ውስጥ አሶሺዬትድ ዳይሬክተር ነኝ። ዛሬ የምነጋገርበት ጉዳይ ስለሆነ ካሲኒ የሚባለው ሚሽን ውስጥ አንዱ የሳይንስ መንኮራኩር ይዞ የሄደው የሳይንስ ኢንስትሩመንት ላይ የኔ የገነባሁት እንዳለል በአማርኛ የሰሩት ው የሰራሁት ኢንስትሩመንት ስላለ በዛ ጉዳይ ላይ ነው እንግዲህ፣ አንደኛው እሱ ነው እና በእጄ የሰራሁት ነገር እዛ አሁን ሳተርንን ያለፉት አስራ ሶስት አመት ይዞር ነበር። ጎዳርድ ምርምር ማዕከል ነው አሁን ያሉት። እርሶ እስቲ በቀጥታውን ወደ አነሱልኝ ጉዳይ ልምጣ እና ሰሞኑን ወደ ሳተርን ያደረጋችሁት ተልእኮ የተሳካላችሁ እንደሆነ በደስታ እየገለጻችሁ ነው ያላችሁት። ያለ መገናኛ ብዙሀን ሁሉ እያወሩ ነው ያሉት። በቅድሚያ እንኳን ደስ አላችሁ ላችሁ። በጣም አመሰግናለሁ እና ለምን ወደ ሳተርን ሄዳችሁ ምን አስፈለገ? እንግዲህ መንኮራኩር የተተኮሰው የዛሬ ሀያ አመት ነው እና ግን ስድስት አመት ተኩል በላይ ነው የወሰደው እዛ ለመድረስ። በጣም ረጅም ጉዞ ነው። ወደ አንድ ቢሊዮን ኪሎ ሜትር ነው ከዚህ ማለት ነው እዛ እና እዛ ከደረሰ ወዲያ ላለፉት አስራ ሶስት አመታት ምርምር ሲያደርግ ሳተርንን እየዞረ እና ጨረቃዎቿን ሲያጠናን የቆየው እና ዋናው ከዚህ ቀደም ለሳተርን ተብሎ ለሳተርና ለጨረቃዎቿ እና ደግሞ ቀለበት አላት ዙሪያዋ በጣም ምስጢር የሆነ ነገር ነበረ እና እሱን ለማጥናት የሄደ መንኮራኩር አልነበረም እና ይሄ መንኮራኩር በተለይ ሳተርንን ጨረቃዎቿ እና ቀለበቶቿን ለማጥናት ነው የተላከው። ከዚህ በተረፈ ሳተርን ላይ የምትፈልጉት ነገር ነበር እንዴ? ለምሳሌ በሌሎች ዘመቻዎቻችሁ፣ ተልዕኮዎቻችሁ ከዚህ በፊት እርስም ሌሎችም የሥራ ባልደረቦች የገለጹልን አሉ። ለምሳሌ ሕይወት ፍለጋ የምታደርጓቸው ጉዞዎች አሉ። ወይም ሌሎች ንጥረ ነገሮችን፣ ማዕድናትን የምትፈልጉባቸው አጋጣሚዎች አሉ። አፈር ይኑር፣ ውሃ ይኑር፣ ወይም ሌሎች የምትፈልጓቸው ነገሮች አሉ። ሳተርን ላይ በተለይ የምትፈልጉት በተለይ ደግሞ ሳተርን ስድሳ ሁለት ጨረቃዎች እያሏት አንድ ጨረቃ ላይ ነው አሁን ያተኮራችሁትም ይመስለኝ ታይታን ላይ ነው። ታይታን ላይ ቢሆንም እንግዲህ ዋናው ለመመለስ ሳተርን የራሷ ቀለበት አላት። ቀለበቱ በአንድ በኩል ሲታይ የእኛ ሶላር ሲስተም ድሮ መጀመሪያ የዛሬ አራት ቢሊዮን ዓመት የእኛ ፀሐይና ዙሪያ የሚዞሩት ፕላኔቶች እንዴት እንደተመሰረቱ እንዴት ይሄ የሶላር ሲስተም እንደዚህ እንደሆነ ለማጥናት ይረዳናል። ምክንያቱም ያ ዙሪያ የሚዞሩት ነገሮች ልክ እንደ ፕላኔት በላሽ ወይም እንደ ፕሮቶ ፕላኔት ከፕላኔቶች በፊት የነበረው ድንጋያማ ፍላጭ ድንጋይ ነበረ የሚዞረው እና እንዴት ተጣርቶ ትልልቅ ቦዲዎች ትልልቅ ፕላኔቶች እንደሆኑ በዛም ለማጥናት ይቻላል። ሌላው ትልቁ እንቆቅልሽ የሆነው ታይተን የሚባለው ጨረቃ ቅድም መንሽን ያደረግከው በጣም አትሞስፌር አላት። ብዙ ኦርጋኒክ ማቴሪያል አለ። አትሞስፌር ማለት ከባቢ አየር፣ ከባቢ አየር አሁን እኛ ሀገራችንም የምንተነፍሰው አየር ማለት ነው። አብዛኞቹ የሶላር ሲስተም ውስጥ ያሉት ፕላኔቶች በተለይ ወደ ፀሐይ ቀረብ ያሉት ከማርስም በጣም ትንሽ ነው። አየር የሚከባ አየር ያላት ሌላዎች ስስ ነው ነው የሚባለው ስስ ናቸው ነው የሚባለው ስስ ነው። አሁን ጨረቃም መርኩሪም እንደዚሁ እርግጥ ቢነስ አላት እና አልፎ አልፎን ያለው ና ያንን ለማጥናት በተለይ ታይታንን ለማጥናት ነበር አንደኛው እና እዛ ላይ ዩሮፒያን ስፔስ ኤጀንሲ ያበረከተው ፕሮብ ወይም ደግሞ ወደ ውስጥ ወደ መንኮራኩር ተመንጥቆ ሄደው ታይታን ላይ ያረፋለን ያንን ሁሉ ኦርጋኒክ ማቴሪያል ማጥናት ህይወት እንዴት የእኛ ምድር ላይ እንዴት እንደመጣ ነው ለማጥናት ይረዳናል። እስቲ ዶክተር ብሩክ ይበልጥ ቀረብ ለማለት ወደ ጉዳዩ ለጥያቄዎቼ እርስዎ የሰሩት መሳሪያ በካሲኒ ተልእኮ ውስጥ ምንድን ነው መሳሪያው? ኮምፖዚት ኢንፍራዴ ስፔክትሮሜተር ይባላል። ወደ አርባ ሁለት ኪሎግራም የሚመዝን ነው። ቴሌስኮፕ አለው የራሱ እና በሚድ ቱፋር ኢንፍራሬድ እንግዲህ በማይክሮን ከተቆጠረ ከሰባት ማይክሮን እስከ ዋን ሚሊ ሜትር ድረስ ይሄዳል ማለት ነው። እና እሱ መሳሪያው ስፔሲፊክሊ እዛ ላይ እኔ ከሀያ ማይክሮን እስከ ዋን አንድ ሚሊሜትር ድረስ የሚሄደውን ኢንፍራሬድ የሚያጠናውን ሞጁል ነው እንትን የሰራሁት ማለት ነው። ያንን ጨረር የሚለቀውን መሳሪያ ማለት ነው። ጨረሩ ከሳተርን ነው የሚመጣው። እሺ ወይም ይሄ ግን ጨረሩን ይወስድና ወደ ኤሌክትሪክ ሲግናል ይቀይረዋል። እና በዛ ኤሌክትሪክ ሲግናል እያንዳንዱ ለምሳሌ ሜሴን የሚባለው ይሄ የላምበት ሲቆይ የሚሸተው ነገር አለ። እሱ ሜሴን ጋዙ ማለት ነው። ጋዙን እዛ የሆነ ፕላኔት ላይ ጋዝ ካለ ያ ኢንስትሩመንት ያንን የሚያሳይ ስፔክትረም አለው። ዩኒክ ነው። ለዛ ለሜቴን ለብቻው የሆነ ፊርማ አለው ማለት ነው። አሁ ስፔክትረም የሚሉኝ ለምሳሌ ሜቴንን የምትወስድ የተወሰነ ሲግኔቸር አለው ወይም ውሃ እንበል ለምሳሌ ውሃ ይቀላል። ውሃ ካለ በተወሰነ ኢንፍራሬድ ከፀሐይ የሚመጣውን ብርሃን ሳተርን ላይ ተርፎ ተመስጦ አርፎ እንደገና ወደ መንኮራኩር ሲመጣ ተንጸባርቆ ማለት ነው። ተንጸባርቆ ሲመጣ ያ ውሃ ካለ ሳተርን ላይ የዛ የውሃ እንትን ስፔክትረሙን ለብቻው ይታያል በእንደዚህ ነው የምናውቀው። ሰው የግድ እዛ ቦታ ሄዶ ውሃውን መንካት አያስፈልግ አያስፈልግም አያስፈልግም። ኤግዛክትሊ፣ ብረት ካለ፣ አሞኒያ ካለ፣ ዚንክ ካለ፣ እነዚህ ሁሉ ነገሮች ካሉ በዛ ልዩ የሆነ የራሳቸው ስፔክትረም ለይተን እናያቸዋለን። እና ዛ ላይ ነው የሠራሁት ማለት ነው። ከዶክተር ብሩክ ላቀው ጋር የጀመርነው ውይይት ይቀጥላል። በሳይንስ ፕሮግራም በሳምንት ውስጥ ተጠብቁ። ሰለሞን፣ ለዘገባው እናመሰግናለን። አሁን ወደ መጨረሻው ዝግጅታችን እናልፋለን። የኢትዮጵያዊው ስደትና ፈተናዎቹ ትውስታ በፊልም ማንስ ሀገርን ሰጭ ሆነ ማንስ ድንበርና ሰመረ ለመንከልካይና ከልካይና ፈቃድ ተሰለፈ ውራሙራ ቀላቢ በእውነተኛ የስደት ታሪክ ላይ የተሠራ ዘጋቢ ፊልም ነው። ፊልሙ የፊታችን አርብ ሚያዝያ 27 2009 ዓ ም በኒው ዮርክ የአፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ወይም ሴንተር ፒስ ናይት ፊልም ሆኖ ለመታየት ተመርጧል። ፊልሙ የቴክሳሷ ዳላስ ውስጥ በሚደረግ ፌስቲቫል ላይም ይታያል ተብሏል። ሲዮን ግርማ ከዚህ ፊልም ጋር የተያያዙ ባለታሪክና ባለሙያዎችን አነጋግራለች። ዳይሬክተሩን ሲኒማቶግራፈሩን እንዲሁም የታሪኩንም ባለቤት በተከታዩ ዘገባ ተካተዋል። የበጋው ወራት መጀመሪያ ብቅ ብሏል። ይህ ወቅት ደግሞ ከሳህራ በታች ላሉት የአፍሪካ ስደተኞች ተመራጭ ስደት ወቅት ነው። ስደተኞቹ ጉዟቸው የቱንም ያህል በሰቀቀን የተሞላ ሕይወታቸውንም ጭምር በአደገኛ ሁኔታ የሚያስከፍል እንደሆነ አስቀድሞ ቢሰሙም የሰሙትን ችላ ብለው ቀያቸውን ጥለው ሀገራቸውን ለቀው እነሱ በሚያውቁት ምክንያት ለመሰደድ ጉዟቸውን ይጀምራሉ። ዘካርያስ ጥበቡ መስፍን እባላለሁ በ1998 ዓ ም ከሀገር የተሰደኩ እስራኤል ለመግባት ሰውነቴን የሚያስነሳ መከራን አሳልፌያለሁ ዘካርያስ እውነተኛ ባለ ታሪክ ነው መከራ የበዛበትን የስደት ጉዞ አብረው ከጀመሩት ከ1200 ስደተኞች በላይ ለወር የቀረነው 42 ብቻ ነበርን ይላል አሁን ከሚኖርበት ካናዳ ወደ ኢትዮጵያ ተመልሶ እውነተኛው የጉዞ ታሪኩን በምስል አስቀርጾ ፊልም ሰርቶታል። ለጠየቁትን ኮቅልሽ መልስም ሀገርም የሚሰጠኝ አጥቼ በረሃ ለበረሃ እየዞርኩ የሰውና የአንተ ስለተባልኳቸው ሀገራት እጠይቃለሁ። ዘካርያስ አሁን ሰላሳ ሁለት ዓመት ሆኖታል የአስራ አራት ዓመት ልጅ እያለ ነበር ለስደት በእግሩ ከኢትዮጵያ ወጣው የስደት ምክንያቱን አስራ ስምንት አመት ወደ ኋላ ተመልሶ ይናገራል አባቴና እናቴ አስመራ ላይ ነው የተገናኙት ከዛም አባቴ ወደ ኢትዮጵያ ይዟት መጥቶ ድሬዳዋ ላይ እኔና ትንሽ ወንድሜ ተወለድን የባለስልጣን ልጅ ነበርኩኝ የደርግ ባለስልጣን ነበረ ስራ ሂዶ ስራ አልተመለሰም በዛው ጠፋ እኔ የሰባት አመት ልጅ ያለው ማለት እናቴንም ከዛም ያው በብስጭትና በንዴት ነበረ ጊዜዋ ስታሳልፍ የነበረው። ትንሽ ወንድሜም እንደዚሁ ታሞ ሞተ። ከዛ እኔን ይዛ ወደ ጎንደር ሄደች፣ ወደ አባቴ ቤተሰቦች ይዛኝ ሄደች። ከዛም የአባቴ ቤተሰቦች ጋራ ትምህርት ጀመርኩኝና እነሱ ጋር እኔ ማደግ ጀመርኩኝ። እሷም አንዳንድ ስራዎችን እየሰራች እዛው ጎንደር ላይ ኖር ነበረ። ከዛም ተመልሰን እንደገና ወደ አዲስ አበባ መጣን። ተመልሰን እንደገና ወደ መቀሌም ወደ ሽሬም ሄድን። እንደዚህ እንደዚህ እያለ በተለያየ ቦታ እየሄድን እሷን ወደሚመቻት ቦታ እና ስራ ወዳለበት ቦታ ላይ እንደዚሁ በተለያየ ቦታ ላይ ስንኖር እሷም ታማ ሞተች። እኔም ከዛ በኋላ ያው አክስቴ ጋራ መኖር ጀምሬ ነበረ። ከአክስቴ ጋራም መስማማት አልቻልንም። በጣም ኃይለኛ ነበረች። እዛ ያው ሀገር ለቅቄ እንድወጣ ተገደድኩኝ። በሱዳን በኩል አድርጌ ወደ እስራኤል ሄዳለሁ ብዬ መንገድ ጀመርኩኝ። ዘካርያስ በልጅነቱ ይሰራበት የነበረው ጸጉር ቤት ከእስራኤል የሚመጡ ደንበኞቹ ገንዘብ የማውጣት ነጻነታቸውን በማየቱ ራሱን ከድህነት ለማላቀቅ ጉዞ እንደጀመረ ይናገራል። የስደት ጉዞ ግን እንዳሰበው ቀላል አልነበረም። ግብጽና በእስራኤል እንዲሁም በሱዳን ቦርደር ላይ ሲና በረሃ ላይ ብዙ ነገሮችን አየሁኝ። ብዙ ጓደኞችን አጣውበት፣ ብዙ እህቶችን አጣውበት። ብዙ እህቶቼ ፊት ለፊት አይኔ እያየ ተደፈሩ። ወንድሞቼም እንደዚሁ በውሃ ጥምና በረሃብ ሞቱ። እስራኤል ቦርደር ላይ ተይዘን ግብፅያኖች ይዘው ወደ ግብፅ አስዋን የሚባል ሀገር ይዘውን ሄዱ። አስዋን ላይም እንደዚሁ ሁለት አመት አሰሩን። እስር ቤት ውስጥ እንደገና በተጨማሪ ብዙ ሰዎች አበዱ። ከኢትዮጵያ ጀምሮ በግብፅ አድርጌ አሁን ካናዳ እስከምገባ ድረስ ወደ ሶስት አመት ነው የፈጀብኝ። ዘካርያስ ይህን ታሪኩን እውር አሞራ ቀላቢ በሚል ርዕስ ፊልም ሰርቶታል። ፊልሙ የተሰራው ኢትዮጵያ በሚገኘው በሳቢሳ ፊልም አማካኝነት ነው። የፊልሙ ዳይሬክተርና ፊልሙን የቀረጸው ባለሙያ ሰው መሆን ይስማ ይባላል። የሙያ አጋሮቹ ሶሚክ በሚለው መጠሪያ ያውቁታል። ዘካሪያስ ጥበቡ መስፍን የሚባል ልጅ የእሱ እውነተኛ ታሪክ ነው ፊልሙ። ዘካሪያስ የራሱን ታሪክ ጽፎ መጣ፣ እሱን ስክሪን ፕሌይም አዘጋጀው። ያ ደግሞ የዶኪሜንታሪ ድራማ ዘውግ ያለው ፊልም ማንስ ሀገርን ሰጭ ሆነ? ማንስ ድንበር አሰመረ? ለምንቀልካይና ፈቃጅ ተሰለፈ አሁን ፊልሙ በኒውዮርክ ለአፍሪካ ፊልም ፌስቲቫል ለመታየት ታጭቶ ለእይታ ሊበቃ ነው። በቀጣይ አርብ ሚያዝያ 27 2009 ዓ ም ይታያል። በዳላስ ዓለም አቀፍ የፊልም ፌስቲቫል ላይም ለመታየት ተመርጧል። ዘካሪያስ ከዚህ ሁሉ ጊዜ በኋላ ታሪኩን በፊልም ለማስቀረት ለመንፈለገ ጠይቄው ነበር። አሁን ድረስ እዚሁ መጥቼ ዜና በማይበት ጊዜ ሬዲዮ በማዳመጥበት ጊዜ ሁል ጊዜ ይሄ ነገር ሊቆም አልቻለም። በተደጋጋሚ ሰው መሞቱን ነው ማየው። በተደጋጋሚ ሰዎች ባህር ውስጥ መስመጣቸውን ነው ማየው። በተደጋጋሚ ሰዎች መታረዳቸውን ነው ማየው። እና እስቲ እንዲያው የአቅሜን ያህል ይሄንን ነገር ለእኔም ለህሊናዬም እረፍት ይሰጠኛል፣ ሰላም ሊሰጠኝ ይችላል በማለት ነው ወራ ሞራ በኑሮዬ ደስተኛ ነኝ የሚለው ዘካሪያስ በካናዳ ትዳር መስርቶ የሁለት ልጆች አባት ሆኗል። ነገር ግን አሁንም የተጓዘበት አሰቃቂ መንገድ ወደ ህሊናው እየመጣ እረፍት እንደሚነሳው ይናገራል። ብዙ ቦታዎችን ተንከራትቻለሁ። ብዙ ስቃይና ችግርን አይቻለሁ። ከአቅሜ በላይ ከአቅሜ በላይ አሁንም እንደዚሁ አልፎ አልፎ እንደዚህ የሚሰሙም ስሜቶች አሉ። የፊልሙ ዳይሬክተር ሰው መሆን ይስማው ወይም ሶሚክ በፊልም ተቀርጾ ያስቀረው የዘካርያስ ታሪክ እርሱም ህሊና ውስጥ ተቀርጾ መቅረቱን ይገልጻል። የስደት ታሪክ ሲባል ብዙ ጊዜ ከኢትዮጵያ ውጭ ስለመሰደድ ብቻ ነው። ግን ዘካርያስ ከአስራ አራት አመት በጣም ከልጅነቱ ጀምሮ ጻን እያለ ጀምሮ ሀገር ውስጥም ነው። በጣም ብዙ ቦታዎች የረገጠው፣ ድሬዳዋ ነበር፣ ትግራይ ነበር፣ አዲድ አሮ የሚባል አገር መተማ ነበር ብዙ ቦታዎች ጎንደር ነበር። ሶ እያንዳንዱን ቦታ እሱ የሄደባቸውን የሄድን ነበር ሶሪን ሪኮንስትራክት ለማድረግ የሞከርነው በዚህ ጉዞ ውስጥ እንግዲህ ወደ ስልሳ ምናምን ቀን ከስምንት ሺህ ኪሎ ሜትር በላይ ነው ድራይቭ አድርገን ያደረግነው። አስራ ምናምን ክሩ ሶ አዲዳ አሮ፣ ትግራይ፣ መተማ፣ ጅቡቲ ጠረፍም ሾት አድርገናል። ድሬዳዋ ሾት አድርገናል። አፋር በረሃ ላይ ሾት አድርገናል። አዲስ አበባ ተቀርጿል። ጎንደር ተቀርጿል። ብዙ ቦታ ነው የተቀረጸው። በጣም አድካሚ የሚባል ፕሮዳክሽን ነበር ለእኛ ኤክስፔሪንሱ ትልቅ ነው። የእሱም የፕሮዲውሰሩም ቁርጠኝነት የእኛም ኢንስፓይሬሽን ከፍ ያለ ደረጃ ላይ የነበረበት ሁኔታ ነው የነበረው ፊልሙ ስንሰራ። እውር አሞራ ቀላብ የተሰኘው ፊልም በመጪው አርብ በኒውዮርክ አፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ተብሎ ለእይታ ይበቃል። ማንስ ሀገርን ሰጭ ሆነ ማንስ ድንበርና ሰመረ ለመከልከልና ፈቃድ ተሰለፈ። በበረሃ ከሚያንዣብቡት አሞራዎች፣ ከተራረፉት ሰዎች እና ባለታሪኮች አንዱ በሆንም ታሪኬ የአንዴኔ ብቻ እንዳልሆነ አውቃለሁ። ሜክሲኮ ተወልዳ ኢትዮጵያ ያደገችና በኋላም ደግሞ እዚህ ዩናይትድ ስቴትስ መታ የፊልም ባለሙያ የሆነች ጄሲካ በሽር የተባለች የፊልም ዳይሬክተር ወደ አደገችባት ኢትዮጵያ ተመልሳ የሰራችው ሀይራት የተሰኘው ፊልምም በዚህ የፊልም ፌስቲቫል ላይ ለእይታ ይበቃል። የፊልሙን አዘጋጆች በመጪው ሐሙስ ኒውዮርክ ከሚገኘው ስቱዲዮያችን ጋብዘን ይዘናቸው ለመቅረብ ቃል እንገባለን። አሁን እስከ ማጠቃለያ ዜናው ከዚህ ዜማ ጋር ናችሁ። Chante heureux si me chemin de sable